Spore. ጤና ይስጥልኝ አድማጮች እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። የጀርመኑ ሀያል ባየር ሚኒሽን እንደተጠበቀው ሶስተኛ ዋንጫውን ትናንት በእጁ አስገብቷል። አሰልጣኝ ዲተር ሃንስ ፍሊክ ቡድኑን በዋና አሰልጣኝነት ከያዙበት ጊዜ አንስቶ ከተመዘገቡ ድሎች መካከል የትናንቱ ቁንጮ ነው። በሺዎች የሚቆጠሩ የፓሪሳን ጀማ ደጋፊዎች በቡድናቸው ሽንፈት በመበሳጨት በፈረንሳይ ዋና ከተማ ፓሪስና ማርሴይ ለአመፅ አደባባይ ወጥቷል። ከፍተኛ ንብረትም አው ድሟል። በሳምንቱ መጨረሻ የአውሮጳ ሊግ ዋንጫን ያነሳው ሴቪያ የዛሬ ወር ለሱፐር ካፕ ዋንጫ ሀያሉ ባየር ሚንሽንን ይገጥማል። በትናንቱ የሻምፒዮንስ ሊግ ግጥሚያ በጀርመን ሁለተኛው ቴሌቪዥን ጣቢያ የቀጥታ ስርጭት ታሪክ ከፍተኛው የተመልካች ቁጥር ተመዝግቧል። አብራችን ቆዩ። የሻምፒዮንስ ሊግ የትናንቱ የአውሮጳ ሻምፒዮንስ ሊግ የእግር ኳስ የፍጻሜ ግጥሚያ የፓሪስ ሰንጀርማ ደጋፊዎችን ህልም አምክኖ በንዴት አደባባይ ያስወጣ ውጤት ነበር። አምስት ሺህ ያህል የፓሪስ ሰንጀርማን ደጋፊዎች ትናንት ምሽት አደባባይ ወጥተው በቁጣ መደብሮችን አውድሟል፣ መስኮቶችንም ሰባብሯል። ሌሊቱን ባጋመሰው ነውጥ አዘል ተቃውሞ የቡድኑ ደጋፊዎች በርካታ ተሽከርካሪዎችን በእሳት አንድደው ከፖሊስ ጋር ተጋጭቷል። ፖሊስ አስለቃሽ ጢስና የፕላስቲክ ጥይቶችን ቢተኩስም ነውጠኞቹን ግን በቀላሉ መበተን አልቻለም። 100 ያሉም ፖሊስ በቁጥጥር ስር መዋሉንም አስታውቋል። በዚህኛው በኩል ደግሞ ባየር ሚዩንሽን በዘመነ ሃንሲ ፍሊክ ወሳኝ የተባሉ ሶስት ዋንጫዎችን የመሰብሰባቸው ማሳረጊያም ነበር የትናንት ምሽቱ ድል። የባየር ሚንሽን ቡድን መቀመጫ ሚንሽን ከተማ ምሽቱን በተሽከርካሪዎች ጥሩምባ ደምቃ ቆይታለች። የትናንት ምሽቱን የሻምፒዮንስ ሊግ ፍጻሜ ግጥሚያ የጀርመኑ ሁለተኛው ቴሌቪዥን በጀርመንኛ ምህፃኖት ሴዲኤፍ ፖርቱጋል ሊስቦን ከተማ ለጀርመን ተመልካቾች በቀጥታ ሲያስተላልፍ 1279 ሚሊዮን ሰዎች ጨዋታውን በቀጥታ ተከታትሏል። በዚህም የቴሌቪዥን ጣቢያው የቀጥታ ስርጭት ከፍተኛ የተመልካች ቁጥር ተብሎ ተመዝግቧል። ከዚህ ቀደም በቴሌቪዥን ጣቢያው የቀጥታ ስርጭት ከፍተኛ የተመልካች ቁጥር የተመዘገበው እሁድ መጋቢት 13 ቀን ነበር። በዕለቱ የጀርመን መራሂተ መንግስት አንጌላ ሜርክል የኮሮና ተህዋሲ መስፋፋትን ለመክታት ይቻል ዘንድ ሰዎች ሰዎች ከቤተሰባቸው ውጭ ካሉ ሰዎች ጋር መገናኘት በጥብቅ መከልከሉን የገለጡበት ንግግራቸው ነበር። በዕለቱ 124 ሚሊዮን ተመልካቾች የቀጥታ ንግግራቸውን በዚሁ ቴሌቪዥን ተከታትሏል። የአውሮፓ ሊግ የፍጻሜ ግጥሚያን ደግሞ በዚሁ ቴሌቪዥን 3.53 ሚሊዮን ተመልካቾች በቀጥታ ተከታትለው ነበር። የትናንቱ የአውሮፓ ሻምፒዮንስ ሊግ የፍጻሜ ግጥሚያ የተመልካች ቁጥር ከአውሮፓ ሊጉ በአራት እጥፍ የሚልቅ ነበር። በትናንቱ ግጥሚያ አሰልጣኝ ሃንስ ዲተርፍሊክ ከግማሽ ፍጻሜው አንጻር የመጀመሪያ ተሰላፊ የቀየሩት በስተግራ ክንፍ በኩል ኢቫን ፔሪሲችን፣ በቀድሞ የፓሪስ ሰንጀማ ተሰላፊ ኪንግስ ላይ ኮማንን ብቻ ነበር። ሌሎቹ በሙሉ ቀደም ባለው ግጥሚያ የተሰለፉ ነበሩ። ኪንግስ ላይ ኮማን ባልተጠበቀ ልኩ የመጀመሪያ ተሰላፊ ስለሆነበት ምክንያት አሰልጣኙ ማብራሪያ ሰጥቷል። ኪንግስላይ ኮማ በፓሪስ ሰንጀማ ቡድን ቀድሞ ይሰለፍበት የነበረውን ቦታ መስጠታቸው ይበልጥ ያነቃቋል በሚል ነው ብሏል። በእርግጥም ፔሪሲችን አስቀምጠው ኮማን ማስገባታቸው ብቸኛዋን የማሸነፊያ ግብ በ59 ኛው ደቂቃ በጭንቅላት ገጭቶ በድንቅ ሁኔታ ከመረብ እንዲያሳርፍ አስችሎታል። በቀኝ ተከላካይ ኦሎምፒክ ሊዮንን 3 ለ0 ባሸነፉበት ግጥሚያ ቀደም ሲል ከደረሰበት የእግር ጉዳቱ ያገገመውና ለጥቂት ደቂቃ አማካዩ ግሮቴስካን ካንቀይሮ በገባው ቤንጃሚን ፓቫርድ ምትክ ያሰለፉት ዮሽዋ ኬሚሽን ነበር። ይኸው የቀኝ መስመር ተከላካይም ነበር ወደፊት ገፍቶ ግሩም በሚባል ሁኔታ ለኪንግስሌ ኮማ በረዥሙ ኳስ በስተቀኝ ያሻማውና ብቸኛዋ ግብ የተቆጠረችውም 18ኛው ደቂቃ ላይ ኔይማር ወደ ውጪ ልትወጣ የነበረችውን ኳስ አሻምቶ ማኑዌል ኖየር በቅልጥፍና ግብ ከመሆን ያዳናት አጋጣሚ ለባየር ሚሽን አስደንጋጭ ነበር። ለኔይማር ደግሞ አስቆጪ 22 ቃሌ፣ ሮበርት ሌቫንዶቭስኪ የፒኤስጂ ግብ ክልል ደርሶ ተጠማዙ የሞክራት ኳስ የግብ ማዕዘኑን ገጭታ ወጥታለች። በ23ኛው ደቂቃ ዲማሪያ ከባየር ሚንሽን ግብ አግዳሚ በላይ የላካት ኳስ ለፓሪስንጀርማ ደጋፊዎች የምታስቆጭ ናት። 45ኛው ደቂቃ ላይ ከኋላ ባላባ በተፈጠረ ከባድ ስህተት ባፔ ዘሎ ገብቶ ኳሷን አግኝቶ ነበር፣ ግን ደግሞ ቀጥታ ለማኑዌል ኖየር ነበር ያሳቅፈው። በዚያው ቅጽበት የመጀመሪያው አጋማሽ የጨዋታ ክፍለ ጊዜ ተጠናቆ በጭማሪው አንድ ደቂቃ ግናብሬ ወደ ግብ ደርሶ በቀኝ በኩል የመታትን ኳስ ግብ ጠባቂው ያዳነበት ከባድ ሙከራ ነበር። የመጀመሪያው አጋማሽ ሊጠናቀቅ ሰከንዶች ሲቀሩት ደግሞ ኪንግስ ላይ ኮማን ትከሻ ላይ የፓሪስ ሰን ጀርማኑ ቲሎ ኬረር እጁን ሲያሳርፍ፣ ኪንግስ ላይ ኮማን ፍጹም ቅጣት ክልል ውስጥ ወድቆ ነበር። የባየርን ተጫዋቾች ዳኛው ፍጹም ቅጣት ምት እንዲሰጣቸው ቢጠይቁም በቪዲዮ ረዳት እንቅስቃሴው ታይቶ ፍጹም ቅጣት ምቱ ግን አልተሰጠም። ይህም ለባየር ሚንሽን ሌላኛው ወሳኝ አጋጣሚ ነበር። ወዲያው ፓሪስ ሴን ጀርማን በመልሶ ማጥቃት ድንቅ ሙከራ አድርጎ ነበር። ከረፍት መልስ የግብ ሙከራዎቹ ተገተው ተደጋጋሚ ጥፋቶች እየተከሰቱ ቢጫ ካርዶች በዳኛው ሲመዘዙ ነበር። እለቱ በርካታ ኳሶችን ግብ ከመሆን ያመከነው ግብ ጠባቂው ማኑዌል ኖየር ውድድሩ እንዳለቀ ተጠይቆ በሰጠው አስተያየት ጨዋታው እስኪጠናቀቅ ለቡድኑ በሙሉ አስጨናቂ ነበር። ፊሽካው ከተነፋ በኋላ የነበረው ደስታ ከፍተኛ ነበር። እፎይታ ነው የተሰማን። አምስት ተጨማሪ ደቂቃ ተጨምሮ ሁላችንም ዳኛው በስተመጨረሻ ፊሽካውን እስኪነፉ ስንጠብቅ ነበር የሚገባን ስንመኘው የነበረ ለኛ በእውነቱ ህልማችን ነበር። የማሸነፊዋን ግብ ለኪንግስ ላይ ኮማ ያቀብለው የቀይ መስመሩ ተከላካይ ዮሽዋ ኪሚሽ ልምድ ካላቸው ተጫዋቾች ጋር ተሰልፎ ውጤት በማስመዝገቡ ደስታውን እንዲነበር የገለጠውም ከእንዲህ አይነት ቡድን ጋር በቦታው የመገኘትን ስሜት አንዳችም ነገር አይገልጠውም። ከወንድሞች ጋር ዋንጫውን ስታሸንፍ፣ ያኔ ያ የከፍታ ጫፉ ነው። በሻምፒዮንስ ሊግ ፍጻሜ ጀርመናውያን ቡድኖች እንዲደርሱ ብዙዎች ተመኝተው ነበር። ያ ግን ሊሆን አልቻለም። አሰልጣኝ ቶማስ ቱሁል በፓሪስ ሰን ጀርሜን ታሪክ ቡድኑን ለመጀመሪያ ጊዜ ወደ ፍጻሜው በማድረስ የአገራቸውን ልጅ ተስፋ አጨልሟል። አትሌቲኮ ማድሪድን የሚያህል ቡድን ብሩህ ፍጻሜው ሁለት ለአንድ ላሰናበተው የጀርመኑ ኤርቤ ላይፕሲሽ በአጥቂ መስመሩ እነኔ ማር ዲማሪያ ና ኢምባፔን ያሰለፈው ፓሪስ ሰን ጀርሜን መከራ ነበር የሆነበት። እነሱም በተራቸው ባየር ሚኒሽን መከራ ሊሆንባቸውም። 55 ዓመቱ የባየር ሚኒሽኑ አሰልጣኝ ሃንሲ ፍሊክ ከምክትል አሰልጣኝነት የዋና አሰልጣኝነቱን ቦታ በሂደት ከኒኮ ኮቫች ከወሰዱበት ጊዜ አንስቶ በ35 ጨዋታዎች 32 ያህሉን አሸንፏል። የእግር ኳስ አጫዋት ስልታቸውን በቀላሉ ተጫዋቾቹ እንዲቀበሉና ለውጤት እንዲበቁ አስችሏል። መከላከልና ባላጋራን የማስጨነቅ የአጫዋት ስልት ብሎም ኳሷን በዚህም በዚያም ብሎ መቆጣጠር ላይ ነው የሚያተኩሩት ያለፉት የአጫዋት ስልታቸውንም ሆነ የትናንቱን የሻምፒዮንስ ሊግ ፍጻሜ ለተከታተለ ተጋጣሚን በማስጨነቅና ግራ በማጋባት ግብ ማስቆጠር ላይ አተኩረው እንደሚጫወቱ በቀላሉ መመልከት ይቻላል። በኅዳር ወር ውስጥ ጋዜጦች ርዕስ አድርገው ያስነብቡ የነበረው ከእንግዲህ ባየርንን የሚፈራ የለም የሚሉ ነበሩም። ዛሬ ባየር ሚንሽን የቀድሞ አስፈሪነቱን መልሷል። በእርግጥ በፍጻሜው ቀደም ሲል እንደታዩት ጨዋታዎች ፓሪስ ሳንጀርማን ብዙ ብዙም ባስጨንቀው ማለት ነው። ሃንስ ዲተር ፍሊክ ተሳክቶላቸዋል። አሁን ደግሞ ኦሊቨር ካን ቀንቶታል። የቀድሞ የብሔራዊ ቡድን ግብ ጠባቂ ኦሊቨር ካን ከባየር ሚንሽን ዋና ስራ አስፈጻሚነት ኃላፊነቱ ለመነሳት አንድ ዓመት የቀረው ካርል ሃይንስ ሩመኒገን ለመተካት ታጭቶ ነበር። በሻምፒዮንስ ሊግ ድል ከተመዘገበ ቦታው እንደሚሰጠውም ተነግሮት ነበር። የሙከራ ጊዜው ትናንት ተሳክቷል። ባየር ሚንሽን ቡዳፔስት ውስጥ መስከረም 14 ቀን 2013 ዓ ም ከሴቪያ ጋር ሱፐር ካፕ ቢጋጠምና ምናልባትም አራተኛ ዋንጫውን ይሰበስብ ይሆናል። የአውሮጳ ሱፐር ካፕ ዋንጫ በሻምፒዮንስ ሊግና አውሮፓ ሊግ አሸናፊዎች መካከል የሚደ ደረግ ነው። ከጥቂት ቀናት በኋላ ደግሞ ከቦሩሲያ ዶርትሙንድ ጋር የጀርመን እግር ኳስ ሱፐር ካፕ ዋንጫ ግጥሚያ ይኖረዋል። በዚህም ሌላ ተጨማሪ ዋንጫ አስገኝቶ ቡድኑ በሃንስ ዲተር ፍሊክ ዘመን አምስተኛ ዋንጫውን መሰብሰብ ቻለ ማለት ነው። ያ ግን መሆን ይችል ሊሆን በቅርቡ መከታተል ነው። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ ጤና ይስጥልኝ።